አንድ ሰዓት ገደማ የፈጀው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የግማሽ ዓመት የሥራ አፈጻጸም ዘገባ እንደተለመደው አብዛኛውን ቦታ የሰጠው ለኢኮኖሚያዊ ጉዳዮች ነው። በዘገባቸው መገባደጃ አካባቢ ከጠቃቀሷቸው ፖለቲካዊ ጉዳዮች ውስጥ ይበልጥ ቀልብ የሳበው ግን ስለ አስቸኳይ ጊዜ አዋጅ የተናገሩት ነው። የአስቸኳይ ጊዜ አዋጁ በሀገሪቱ ላይ ተደቅኖ የነበረውን አደጋ እንዲቀለበስ ማድረጉንና በሀገሪቱ ሰላምና መረጋጋት ማምጣቱን ገልጸዋል። ሆኖም በተለያዩ የአገሪቱ አካባቢዎች የታዩ ክስተቶች የአገሪቱ የጸጥታ አካላት በአንድ ኮማንድ ፖስት ተቀናጅተው እንዲሰሩ የሚጠይቁ እንደሆነ ሁነቶችን በምሳሌ አስደግፈው አቅርበዋል። እነዚህን ክስተቶች ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚል ሀሳብ በሕዝብ ውስጥ እንደሚንሸራሸር ለመገንዘብ መቻላቸውን አስረድተዋል። ለዚህም ማጣቀሻ ያደረጉት በቅርቡ ተደረገ የተባለ የሕዝብ አስተያየት ጥናትን ነው። በተደረገው የሕዝብ አስተያየት ጥናት ወደ ሰማኒያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። የአስቸኳይ ጊዜ አዋጁ ጸንቶ በሚቆይበት በሚቀጥለው አንድ ወር ጊዜ ውስጥ ጥልቅ ጥናት በማካሄድ ለተከበረው ምክር ቤት የጥናቱን ውጤት በማቅረብ የምናጸድቅበት ሁኔታ ይኖራል። ስለ አስቸኳይ ጊዜ አዋጅ የሚያወሳው የኢትዮጵያ ህገ መንግስት አንቀጽ 93 የተወካዮች ምክር ቤት አንድን የአስቸኳይ ጊዜ አዋጅ በየአራት ወሩ በተደጋጋሚ እንዲታደስ ሊያደርግ እንደሚችል ይደነግጋል። ጠቅላይ ሚኒስትሩ በዛሬው ንግግራቸው አዋጁ እንዲራዘም ፍንጭ መስጠታቸው በተቃዋሚዎች አልተወደደም። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጠቅላይ ሚኒስትሩ የጠቀሱትን የህዝብ አስተያየት ጥናት አጣጥለዋል። በመሰረቱ ህዝቡን አማክረው አይደለም መጀመሪያ የጫኑበት ይህንን አስቸኳይ ጊዜ አዋጅ ሁለተኛ ህዝቡ የሚያፍነውን ህግ እንዲቀጥል ስንል አስተያየት በፍጹም ሊሰጥ አይችልም። እንደውም በፊት የነበሩትም ህጎች አላነቃንቀኛሉ አላሰራኛሉ ያሉ መብት የሚጥሱ የህዝብን እንቅስቃሴ የሚያፍኑ ናቸው ነው ተቃውሞም የነበረውና ለዛ አፈና ሌላ አፈና መልስ ሊሆን አይችልም። ስለዚህ ይሄ የጠሩት የፐርሰንት ቁጥርም ሆነ ከህዝብ ተቀበል ነው የሚሉት አስተያየት በፍጹም ከእውነት የራቀ ነው ይመስለኝ። የአረና ትግራይ ለዲሞክራሲያዊ ና ሉዓላዊነት ፓርቲ አረና ሊቀመንበር አቶ አብርሃ ደስታም አዋጁ የአፈና መሳሪያ ነው የሚል ተመሳሳይ አስተያየት አላቸው። አስቸኳይ ጊዜ አዋጁ ኢህአዴግ በሚያደርገው አፈናት ህጋዊ ሽፋን ያስገኘ እንጂ ብዙ ለውጥ ያለው አይደለም። ምክንያቱም ኢህአዴግ አፋኝ ነው፣ ለስልጣኑ ሟች ነው። ህዝብም ከመግደል ከማሰር ወደኋላ ይልም እና አስቸኳይ ጊዜ አዋጁ ቢኖሩም ባይኖሩም ሰው መግደሉ ሰው ማሰሩ አይቀርም። አሁን ያለው አንጻራዊ የሚባል መረጋጋትም ከአስቸኳይ ጊዜ አዋጅ ጋር የተገናኘ አይደለም ብዬ ነው የማስበው። ስለዚህ ተጨማሪ ቢያራዝሙትም ያው ብዙ የሚፈይደው ነገር አይኖርም። የጠቅላይ ሚኒስተር ኃይለማርያምን ንግግር የተመለከቱ በርካታ አስተያየቶች በፌስቡክ ገጻችንና በዋትሳፕ የስልክ አድራሻችን ደርሰውናል። ብዙዎቹ የጠቅላይ ሚኒስትሩን አባባልም ሆነ የአስቸኳይ ጊዜ አዋጁ እንዲቀጥል የህዝብ ፍላጎት አለመባሉን ነቅፈዋል። ጥቂቶች አዋጁ መቀጠል አለበት በሚል ተከራክረዋል። መገርሳ ጋዲሳ የተባሉ የፌስቡክ ተከታታይ ሕዝብ እያለ ያለው አስቸኳይ ጊዜ አዋጅ ሳይሆን ለሱ ምክንያት የሆኑ ችግሮች ይፈቱ ነው። ወዴት የህዝብ ጥያቄን መሸፋፈን ነው ሲሉ ጠይቀዋል። ሲሳይ አየለ የተባሉ ሌላ አስተያየት ሰጪ ማራዘም መብታችሁ ነው፣ የተቀረው አለም ግን የሚረዳው ተራዘመ ማለት አልተረጋጋም በሚል እሳቤ ነው ብለዋል። ኃይለ ሚካኤል የተሰኙ ተከታታይ በበኩላቸው የአስቸኳይ ጊዜ አዋጁ የሚያንገበግባቸው የኢትዮጵያን ሰላም የማይፈልጉና የጎዳና ላይ ነውጥ ፈላጊዎች ናቸው ሲሉ ተችተዋል።